ትግራይ በቤንሻንጉል ጉሙዝ ክልል በመተከል ዞን እና በኮንሶ ዞን የተከሰተውን ቀውስ ለማቆም ኢትዮጵያውያን ሁሉ እንዲተባበሩ የኢትዮጵያ ዜጎች ለማህበራዊ ፍትህ ጥሪ አቅርቧል። የኢትዮጵያ መንግስት የኤርትራ ወታደሮች ስለመኖራቸው ወይም አለመኖራቸው ግልጽ መረጃ እንዲሰጥም ጠይቋል። መለስካቸው አማሃ ዝርዝር አለሁ ፓርቲው ይፋ ባደረገው መግለጫው እንዳለው በትግራይ ክልል በቤንሻንጉል ጉሙዝ ክልል በመተክል ዞን እና እንዲሁም በደቡብ ብሔሮች ብሔረሰቦችና ሕዝቦች ክልል በኮንሶ ዞን በተፈጠሩ ግጭቶች ምክንያት የአያሌ ሰዎች ሕይወት መጥፋት፣ ከፍ ያለ ግምት ያለው ንብረት ውድመት እንደተከተለ ተናግረዋል። ከዚህ በኋላ የተፈጠረው መፈናቀልና፣ የምግብና የመጠለያ ችግር፣ የድህንነትና የመረጋጋት እጦት ከፍ ያለ የሰብአዊ ቀውስ እንዳስከተለ ኢዜማ በተጠቀሱት ስፍራዎች ያሰማራቸው ቡድኖች ያጠናቀሩት ዘገባ ያስረዳል። በፓርቲው አመራር አባላት የተመሩ ቡድኖች በማይካድራ፣ በመቀሌ፣ በመተከልና በኮንሶ ተሰማርተው ጉብኝት ካደረጉ በኋላ ያወጡት መግለጫ ኢትዮጵያውያን ሁሉ ይህን ቀውስ ለማስቆም መረባረብ አለባቸው ሲል ጥሪ ያቀርባል። ከቡድኑ አባላት መካከል ወይዘሪት ገነት አራጌ መግለጫውን በንባብ አሰምተዋል። በትግራይ ክልል በቤሻንጉል ጉምዝ ክልል በመተከል ዞንና በደቡብ ክልል ኮንሶ ዞን ያለው ሰብአዊ ቀውስና የደረሰው ጉዳት እጅግ ከፍተኛ በመሆኑ ሁሉም ኢትዮጵያውያን ሊገነዘቡት ይገባል። በእነዚህም አካባቢዎች የምግብ እህል፣ የሕክምና መገልገያ እቃዎችና መድኃኒት፣ አልባሳት እንዲሁም የንጽህና መጠበቂያ ከፍተኛ እጥረት እንዳለ በመረዳት መንግስትም ሆነ የተቀረው ማህበረሰብ በነዚህ አካባቢዎች ጉዳት እንደደረሰባቸውና ከቤት ንብረታቸው ተፈናቅለው በተለያዩ መጠለያዎች ለሚገኙ ዜጎች ትልቅ ትኩረት እንዲሰጠው እየጠየቅን ጉዳት ለደረሰባቸው ተፈናቅለው በመጠለያ ለሚገኙና የዕለት ጉርሻቸውን ለማግኘት እየተቸገሩ ለሚገኙ ወገኖቻችን በአፋጣኝ የተቻለንን ሁሉ ድጋፍ በማድረግ ለዜጎች እንደርስላቸውና አጋርነታችንንም ልናሳያቸው ይገባል ስንል ባደራ ጥሪያችንን እናስተላልፋለን። ወደ መቀሌ ከተጓዘው ቡድን ጋር የነበሩት የፓርቲው ሊቀመንበር አቶ የሸዋስ አሰፋም የትግራይ ሕዝብ የሚፈልገው ነው ያሉትን የጋዜጠኞችን ጥያቄ ተንትር ሰው ገልጸዋል። የእርዳታ አሰጣጡን በተመለከተ አሁን ያየነው ህዝቡ የመጀመሪያው የሚፈልገው አይዟችሁ መባልን፣ ከጎናችሁ ነን መባል ይፈልጋል። መግለጫው ላይ እንደሰማችሁት በየ20 ዓመቱ በየ15 ዓመቱ ጦርነት እዚህ አካባቢ ልጆቻችንን በላብን ብለው የሚያለቅሱ እናቶች በጣም ብዙ ናቸው። ስለዚህ እንደ ህዝብ እንደ ዜጋ አይዟችሁ ማለት አለብን። የፓርቲዎች የጋራ ምክር ቤት ወይም ሌሎች ፓርቲዎችም ግብረሰናይ ድርጅቶችም የሃይማኖት አባቶችም ወደ መቀሌ እና ወደ ትግራይ የተለያዩ አካባቢዎች መሄድ ካለባቸው ዛሬ ነው መሄድ ያለባቸው ብለን ስፍራው ላይም ተናግረናል። የመግለጫው ንባብ ተከትሎ ጋዜጠኞች የተለያዩ ጥያቄዎችን አንስተዋል። ከቀረቡት ጥያቄዎች አንዱ በትግራይ ክልል ከጥቂት ወራት በፊት በተካሄደው ወታደራዊ ግጭት ውስጥ የኤርትራ ወታደሮች ጣልቃ ገብተዋል የሚባለው እንዲብራራ የሚሻ ነበረ። የፓርቲው ሊቀመንበር Είμαι λες αλλού በትክክል ያየናቸውን ነገሮች ነው መናገር ያለብን የሚለውን እንድትይዙ እንፈልጋለን። እኛ መቀሌ ከተማ ነው የሄድነው። ከከተማ ውጭ ወደ ሰሜንም ወደ ምዕራብም ያሉት አካባቢዎች በአካል አልሄድ ነው። ስለዚህ ከዛ የመጡ ሰዎችን ግን አነጋግረናል። ስንጠይቃቸው ሲነግሩን ወታደሮቹ መግባታቸውን የሚያመላከቱ በጣም ብዙ ነጥቦችን ማንሳት ይቻላል፣ በአይናችን ባናይም ማለት ነው። ይህንን መረጃ ደግሞ ከዚህ በፊት ሰምተንም ስለነበር ማድረግ የምንችለውና ያደረግ ነውም። የኢትዮጵያ መንግስት ግልጽ ማብራሪያ እንዲሰጡ፣ የኤርትራ ወታደር ገብቷል አልገባም፣ መቼ ነው የገባው፣ በምን ያክል ነው የገባው ገባ መቼ ነው የሚወጣው? እያደረሰ ያለው ቀውስ አሁን፣ ዘረፋዎች አሉ። እኛ ሰዎችን ቁጭ አርገን ለማነጋገር ሞክረናል። በትክክል ይሄ አካል ነው የሚሉት የለም። አንድ አይነት ዩኒፎርም የለበሱ ሰዎች ነው ያሉት፣ ወይም ደግሞ ዩኒፎርም ያለበሰ ሰው እየዘረፈ ያለ። ስለዚህ አይተናል፣ እውነት ነው ብለን መናገር አንችልም። ሰዎቹ የነገሩን ግን ለምሳሌ ከማይካድራ አካባቢ የመጡ ሰዎች አሉ። ከሽሬ፣ ከአዲግራት፣ ከአክሱም ከተለያዩ ቦታ የመጡ ሰዎችን ስምንት ትምህርት ቤት ውስጥ የተጠለሉ ሰዎችን ማናገር ሞክረናል። ሰዎቹ የሚሉት ግን በአይናቸው እንዳዩና በትክክል መኖራቸውን መስክረዋል። ስለዚህ የሁለተኛ ወገን ምስክርነት ነው የሚሆነው። በአይናችን ያየነው ባይሆንም ግን በትክክል የሚያመላክቱ ነገሮችን አይተናል። ወደ ማይካድራና አካባቢው ከተጓዘው ቡድን ጋር አብረው የነበሩት ወይዘሪት ገነት አራጌ ደግሞ የአይን ምስክርነታቸውንና የሰሙትን ጭምር ነበረ በጋዜጣዊ ጉባኤው ላይ ያስረዱት። የኤርትራ ወታደሮችን በተመለከተ እኛ እስከ ተከዜ ድንበር ድረስ ሄደናል። እስከ ኤርትራ ድንበር ድረስ ተሻግረን አይተናል። የኤርትራ ወታደሮች ይገባሉ፣ ይወጣሉ። የኢትዮጵያ ወታደሮችም እንደዛው። ግን ሌሎች አካባቢዎች ላይ እንደተጠቀሰው የኤርትራ ወታደሮች ጉ ጉዳት አድርሰውብናል የሚሉ ዜጎች ግን አላገኘንም። የተወሰኑ ሰዎችን ማናገር ችለናል። እንዲያውም ማይካድራ ላይ የተፈጸመው ጭፍጨፋ ሆመራ ላይ እንዳይደገም የኤርትራ ወታደሮች፣ የኤርትራ መንግስት ትልቅ ድጋፍ አድርጎልናል፣ ህይወታችን አትርፎናል የሚል መልስ ነው የሰጡን። ግን የኤርትራ ወታደሮች እንደሚገቡ፣ እንደሚወጡ እኛ በአይናችን አይተናል። በኮንሶ የተከሰተው ችግር ለየት ያለ ይመስላል። የፓርቲው ዋና ጸሐፊ አቶ አበበ አካሉ እንደሚያስረዱት በዞን ውስጥ የተፈጠረው ውከትና ግጭት የሚመራው በቀድሞ ገዢ ፓርቲ አባላትና የበታች የአካባቢው የመንግሥት ባለሥልጣናት አማካይነት ነው። ጉዳቱ ከደረሰና የሆነ ሁሉ ከሆነ በኋላ ዛሬ ኮንሶን ዞር ብሎ የሚያየት ያለ አይመስልም ይላሉ አቶ አበበ አካሉ። ኮንሶን ኦልሞስት በቃ ዞን ላይ አንድም ሰው ዞር ብሎ አላያቸው። መጀመሪያ ላይ የተቃጠለ ፉጩጫ የሚባለው ገና ከአራት መግቢያ ላይ ያለ ነው። ከዛ ነበር የጀመርኩት ስገባ ቁጭጫ ላይ የእናንተ መንደር በስህተት ነው የተቃጠለው፣ በቃ አመዱ ንፈሱትና ዝም ብላችሁ ኑሩ ነው ያሏቸው። የወረዳው እንትኖች መጥተው እንደ ተጎዳም ሰው አይቆጥሯቸው። ህፃናቱ ያሳዝኗቸዋል። ትብቴ ተቃጥለዋል። ይህን የኮንሶን ጉዳይ የሚጮህ አንድም ሰው ይ እስቲ ከቻላችሁ እናንተ በዚህ ሚዲያ ላይም ስለ ኮንሶ ስሩ። ሂዱ ወደ ኮንሶ። ሰላማዊ ህዝብ ነው አቅፎ የሚያስተኛችሁ ጨቃ የሚያጠጣችሁ ህዝብ ነው። ሂዱና እዩት፣ አትፍሩ። ከዚህ በዘለለ ግን ብዙ አይነገርም። እውነታችሁን ነው አክቲቪስት የለውም ብያቸዋለሁ። መተከል የሆነ መቀሌ የሆነ ማይካድራ የሆነ የማይጮህ የለም። ዘር የቆጠረው ነው የሚጮህ ፊትለፊት ነው የምናገረው ነው ዘር የማይቆጠርላቸው ኮንሶዎች ግን ስቃይ ውስጥ ነው ያሉት። የሚገርማችሁ ሴቭ ዘ ችልድረንና ቀይ መስቀል ትንሽ ሸራ ሰጥቷቸዋል። መጠለያ ኮንሶ ከአንድ ወር በኋላ ዝናብ ነው በጣም አራሽ ህዝብ ነው ያለው እንዲሁ ነው ምን እንደሚፈልጉ ከምንም በላይ ወደ ስራ ቦታቸው ተመልሰው እርሻ ቦታቸው ማረስ ነው የሚፈልጉ የሚቀጥለውን ረሃብ እንዳንተን እንዳይለን ማረስ አለብን። ይሄን ተኩስ አስቆመውልን ግጭቱ ቆሞ መሄድ አለብን ነው ይሄን ለማድረግ ኮንሶላ ኃላፊነት የሚወስድ አካል አልተገኘም። እኛም ይሄ ነው ኃላፊው ብለን አንገልጽም። ግን መንግስት ካለ የዞን አስተዳደር ካለ ይህን መግለጽ መቻል አለበት። እኔ የገጠመኝ ቻሌንጅን ብያቸዋል። አንድም ሰው ቀና ብሎ ላይ አንድ 15 ሃያ የሚሆን ልዩ ኃይል አይቻለሁ የደቡብ ህዝቦች ልዩ ኃይል የት መጣም አይልም። እኔ በነበርኩበት አምስት መቶ ሜትር ርቀት ላይ ነበረ ሰራዊቱ ሰራዊቱ ሰራዊት የነበረው ማን ነው? ይሄ ሰው ምንድን ነው የሚያደርጉት ብሎም አልጠየኩም። ይሄ በጣም አደገኛ ነው። በቤንሻንጉል ጉሙዝ ክልል በመተከል ዞን የተፈጠረውን ችግር ያስረዱት የፓርቲው ምክትል ሊቀመንበር ዶክተር ጫኔ ከበደ ናቸው። እንደሳቸው ገለጻ ከሆነ በአካባቢው የተፈጠረው ችግር የቀድሞው አገዛዝ ያሰፈነው የተሳሳተ ግንዛቤ ነው። መገናኛ ብዙሃንም በዚሁ እየተመሩ አንድ ወገን ብቻ እንደተጎዳ በሚያስመስል ሁኔታ ግንዛቤውን ሲያስፋፉ እንደቆዩ ተናግረዋል። ከሁሉም ወገን የሞተ የተፈናቀለ እንዳለ ዛሬም ከፍ ያለ ችግር እንደሚገኝ ጠቅሰው መፍትሄ ነው ያሉትንም ሐሳብ አንስተዋል። ጉዳት እንዳለ የተፈናቀለ እንዳለ ገዳይም አስገዳይም እንዳለ በውስጡ በአጠቃላይ በመንግስት መዋቅር ውስጥ የሚሰሩ ችግር የፈጠሩ አጠቃላይ ሁኔታውን ሲያምሱ የነበሩ የልዩ ኃይልም ሆነ በመንግስት አካል በኩል የወረዳ አስተዳደሮችም እንዳሉ በቀጥታ በጆሯችን ስንሰማው የነበረውን ነገር ትናንትና በአካል መስክረውልናል። ስለዚህ መንግስት ቸል ሳይል እነኝህን ጥፋተኞች ተከታትሎ ለሕግ ማቅረብና የአካባቢውን ሰላም ወደ ነበረበት መመለስና ቀጣይ ሕይወታቸውም የተረጋጋ ሆኖ አጠቃላይ የፖለቲካ ሂደቱም ሰላማዊ በሆነ መንገድ እንዲካሄድ ማድረግ ትልቁ የመንግስት ኃላፊነት ነው የሚሆን ብለን እናስባለን በኛ በኩል። ነገር ግን የተፈናቀሉ ሰዎች እርዳታም ለመግባት ለማስገባትም ቢሆን እዛው ድረስ በአጠቃላይ ያየነው ሁኔታ የመንግስትን ትልቅ ድጋፍ የሚፈልግ በመሆኑ ሁሉም የየድርሻውን መወጣት እንዳለበት በኢዜማ በኩል ላሉት ለመንግስት አካላት በወቅቱ ነግረናል አሁንም እያሳሰብን ነው ያለነው ይህንን ነው የሚመስለው መተከል ውስጥ የነበረው ፓርቲው እነዚህን ቅኝቶች ያካሄደው ከጥር 23 ቀን እስከ የካቲት 3 2013 ዓ.ም እንደሆነም ታውቋል በጋዜጣዊ ጉባኤው ላይ የፓርቲው መሪዎች ጋዜጠኞች፣ ሁኔታውን በስፍራው ተገኝተው አጣርተው እውነታውን ለሕዝብ እንዲዘግቡም ጠይቀዋቸዋል። መለስካቸውማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ